ወደ ቃሉ ለመሄድ አጭር ጸሎት እንጸልይ። አብረን እንጸልይ። ቅዱስና ዘላለማዊ የሆንከ አምላካችን እግዚአብሔር በታላቁ እና በዘላለማዊ ዙፋን ፊት አንተን ለማምለክ፣ አንተን ለማክበር ደግሞም ከቃልህ እና ከቅዱስ መንፈስህ ለመካፈል እዚህ ተሰብስበናል እና እናመሰግንሃለን። አቤቱ በመካከላችን ተመላለስ፣ አምልኳችንን ተቀበል፣ በእያንዳንዳችን ሕይወት ውስጥ በጌታ በመንፈስ ቅዱስ አማካኝነት ክበር፣ ቃልህም ባርክልን፣ በጌታ በኢየሱስ ስም አሜን። ዛሬ የምንካፈለው መልእክት ከትንሣኤ በኋላ ያለውንና የሆነውን ታላቅ ነገር ነው የምንመለከትበት፣ እና ታላቁ ተልእኮ የሚል ርዕስ ሰጥቸዋለው። የተመሰረተው በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ 20 ላይ ነው። ቅድም እንዳነበብነው አጼ እንዳነበበልን ጌታ ኢየሱስ ክርስቶስ ወደ ደቀ መዛሙርቱ መጥቶ ምንድን ያላቸው፣ አስራ አንዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። አዟቸው ነበር እዛ ሄደው እንዲጠብቁት። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ይሄ እንግዲህ ከአርባ ቀን የጌታ ኢየሱስ ከታያቸው እየታያቸው አርባ ቀን ከቆየ በኋላ የሆነ ጉዳይ ነው። በእርግጥ አምስት መቶ የሚበዙ ሌሎችም ሰዎች ነበሩ። ጌታ ኢየሱስ ለደቀ መዛሙርቱ እንዲህ ብሎ ተናገራቸው። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አህዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ተናገራቸው። እና ይህንን የማቴዎስ ወንጌል መጨረሻን እና በሌሎችም ወንጌሎች መጨረሻ አካባቢ እንደሆነ የሚታሰበውን ቃል ምን ተብሎ ነው የሚታወቀው? ታላቁ ተልዕኮ ተብሎ ነው የሚታወቀው። በእርግጥ ባለፈው ሳምንት ትዝላችሁ እንደሆነ የጌታችን የኢየሱስ ክርስቶስን ትንሣኤ እና በረከቱን ያመጣውን በረከት ስንመለከት ነበር። በተለይ አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 ላይ እና ከትንሣኤ ታላላቅ በረከቶች ውስጥ በጣም ብዙ አስደናቂ በረከቶች ውስጥ አንዱ የዘላለም ህይወት ተስፋ በህይወታችን ውስጥ መስረጹና መቀመጡ ነው እና ይሄ የዘላለም ህይወት ተስፋ በውስጣችን ከመቀመጡ የተነሳ በተለይ ደቀ መዛሙርቱ በእኛም ህይወት ውስጥ ታላቅ ለውጥ ነው በውስጣችን የተከናወነው። እና ማንኛውም ጌታ ኢየሱስ ክርስቶስን የሚያምን እና የትንሣኤን እውነት ደግሞ ተቀብሎ ያመነ ሰው የትንሣኤ ኃይል ለውጥ በውስጡ ይከናወናል። እና ያ ትልቅ ለውጥ በውስጣችን ተከናውኗል እግዚአብሔር የተመሰገነ ይሁን። እና ያ ለውጥ ከመከናወኑ የተነሳ ሰዎች ደቀ መዛሙርቱም እንደሆኑት ምድር ምድር የሚሸት ህይወት ሳይሆን የሚኖራቸው ሰማያዊ ሰማያዊ ሽታ ያለው ህይወት እንዲኖራቸው ነው የተደረገው። ሰማያዊ ተልዕኮ አላቸው። ሰማያዊ ድፍረት አላቸው። በማንም በምንም አይነት ሁኔታ አይጨነቁም፣ አይረበሹም የመንግስተ ሰማይ ተስፋ ስላላቸው። እና በእምነት መቆምን፣ በእምነት መጽናትን፣ በእምነት ከእግዚአብሔር ጋር ህብረት አድርጎ መቀጠልን ሰዎች አግኝተዋል። ደቀ መዛሙርቱ አግኝተዋል። በጣም አስደናቂ ለውጥ እንደተከናወነ በእነሱ ህይወት ውስጥ ነግሬያቸዋለሁ። እንዲያውም ስብከታቸው፣ ንግግራቸው፣ ማንኛውም የህይወት አመለካከታቸው ራዲካሊ ነው የተለወጠው እዛ ፈርተው ተቀምጠው ኢየሱስ ክርስቶስ ተሰቅሎ ሞቷል። ምንድን ነው የሚሆነው ነገር? በቃ ተስፋችን ሁሉ እኮ መንምኗል፣ ይሉ የነበሩ ደቀ መዛሙርት ወዲያው ወጥተው ወንጌልን በታላቅ ኃይል በመንፈስ ቅዱስ ኃይል መስበክ ቀጠሉ። እግዚአብሔር ስለዚህ የተመሰገነ ይሁን። በእርግጥ እዚህ እኔ ስላይዴ ላይ እንዳስቀመጥኩት ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ዝም ብሎ ሞቼ ነበረ ተነስቻለሁ የሚል መታየት ብቻ አይደለም ያደረገውና ሐዋርያ ሥራ ምዕራፍ 1 ከቁጥር 1 እስከ 10 ስታነቡ በየቀኑ እየተገለጠላቸው ያስተምራቸው እንደነበረ እና ስለሚመጣው መንግስት ስለ አገልግሎታቸው አገልግሎታቸው ከየት ተጀምሮ የት መድረስ እንዳለበት ሁሉ ሲገልጥላቸው ሐዋርያት ስራ ላይ መመልከት እንችላለን እና እንግዲህ ያንን ከተናገረ በኋላ ነው ጌታ ኢየሱስ እዚህ ማቴዎስ 28 ላይ ይህንን የታላቁን ተልእኮ ለደቀ መዛሙርቱ የሰጠው። ይሄ ታላቁ ተልእኮ ለደቀ መዝሙር የተሰጠ ተልእኮ ነው። ማለት እኔ አሁን ደቀ መዝሙር የሚለውን ቃል ስናገር እናንተ እንድትረዱ የምፈልገው እነ ጴጥሮስ እነ ዮሐንስ፣ እነ ማቴዎስ ብቻ ሳይሆኑ ጠቅላላ አማኞ ነው በጌታ በኢየሱስ ክርስቶስ እምነት ውስጥ ያለ ወንድም ሴትም ህፃንም፣ አዋቂም፣ የተማረ ያልተማረ ሁሉ ይሄ ተልእኮ የተሰጠው ህዝብ እንደሆነ እንድናስብና እንድናስተውል ነው። እንግዲህ ታላቁ ተልእኮ በእርግጥ መግቢያዬን ከመጨረሰ በፊት አንድ ነገር እናገራለሁ። በዚህ ምድር ላይ ካሉ ተልእኮች ሁሉ ታላቁን ተልእኮ የሚበልጥ የሚተካከል ምንም አይነት ተልእኮ የለም። እኛ የህይወት ተልእኮዎች አሉን። አንዳንድ ስራዎችን እናከናውናለን። አንዳንድ አላማዎች አሉን። ግን ከታላቁ ተልእኮ የበለጠ ተልእኮ ማንም ምንም የለውም። ፕሬዚዳንቶችን መጥራት ትችላላችሁ። ተልእኮ አላቸው ግን ከታላቁ ተልእኮ ጋር የሚተካከል አይደለም። እንደ ታላቁ ተልእኮ የከበረ አይደለም። ይሄ ታላቅ ተልእኮ ታዲያ ምን ያሳየናል ብለን ብንጠይቅ የሚከተሉትን ሶስት ነገሮች ያሳየናል። እና የመጀመሪያው ምመጣበት የታላቁ ተልእኮ የሚያሳየን ነገር የተልእኮ ምንጭ ነው። የታላቁ ተልእኮ ምንጭ ማን ነው? የታላቁ ተልእኮ ምንጭ ምንድን ነው የሚለውን ነገር እንድናስብበት እፈልጋለሁ። ምክንያቱም ታላቁ ተልእኮ የከበረ ተልእኮ ነው። የሚወዳደረው ተልእኮ በምድር ላይ የለም። ማለት ስራ፣ አገልግሎት፣ የህይወት እንቅስቃሴ ማለት ነው እና ታላቁ ተልእኮ ምንጩ ነው ራሱ ክቡር ያደረገው። ምንጩ ማን ነው? ልክ ቅድም እንዳያችሁት እንዳነበብ ነው አስራ አንዱ ደቀ መዛሙርት ግን ኢየሱስ ወዳላቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት የተጠራጠሩ ግን ነበሩ ብሎ። ጌታ ኢየሱስ ወደ እነሱ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱ ብሎ ነው ያላቸው። እንግዲህ ሂዱ ብሎ ይህንን ታላቅ ተልእኮ ሲሰጣቸው እንመለከታለን። የታላቁ ተልእኮ ምንጩ እንግዲህ እዚህ ጋ እኔ እንደማስቀምጠው ነጥብ እግዚአብሔር ነው። የተዘጋጀው በእግዚአብሔር ነው። የታቀደው በእግዚአብሔር ነው። ፕላኑ የተዘረጋው በእግዚአብሔር ነው። ገና አዳምና ህዋን በኃጢአት ከመውደቃቸው በፊት እግዚአብሔር ያዘጋጀው ፕላንና እቅድ ነው። አንዳንዶቻችን ምናልባት ይሄ የደህንነት እቅድ የሚባለው እቅድ አዳምና ህዋን ከወደቁ በኋላ የመጣ እቅድ እንደሆነ ልናስብ እንችላለን። ግን መጽሐፍ ቅዱስ እንደዛ አይደለም የሚለው አዳምና ህዋን ከመውደቃቸው በፊት እንደሚወድቁ በእግዚአብሔር ዘንድ የታወቀ ነው። ከወደቁ በኋላ ግን ምንድን ነው መደረግ ያለበት? ሰዎችን ወደ እግዚአብሔር ህብረትና ፍቅር መመለስ የሚቻለው እንዴት ነው፣ በምንድን ነው የሚለው በእግዚአብሔር የታሰበበት ነገር ነው። ለዚህ ነው ኤፌሶን ምዕራፍ አንድ ላይ ሐዋርያው ቅዱስ ጳውሎስ ሲናገር ምድርና ሰማይ ከመፈጠራቸው በፊት ገና ሰማይና ምድር ከመፈጠራቸው በፊት እኛ በክርስቶስ በፍቅር እና በአስደናቂ የኃጢአት ይቅርታ በጸጋ ውስጥ እንድንሆን እግዚአብሔር በክርስቶስ ኢየሱስ ምድርና ሰማይ ከመፈጠራቸው በፊት መረጠን ብሎ ይናገራል። እና እቅዱ የተዘጋጀው ምርጫው የተዘጋጀው ኢቨን እኔና እናንተ አሁን እዚህ ከሰዓት በኋላ ቁጭ ብለን ይሄንን የእግዚአብሔርን ቃል እንድንሰማ የታቀደው በእግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የታላቁ ተልእኮ ምንጭ ራሱ እግዚአብሔር ነው። ይሄንን ስንነጋገር ታላቁ ተልኮ የተመሰረተው የሰውን ሥጋ ለብሶ የሰዎችን መከራ በቀራኔው መስቀል ላይ በመቀበልና በመውሰድ ሰዎች የደህንነትን መንገድ እንዲያገኙና ከኃጢአት ስርዓት ከኃጢአት ባርነት ነፃ እንዲወጡ ያዘዘው ያዘጋጀው እግዚአብሔር ነው። ስለዚህ የሰው ሀሳብ አይደለም። አሁን እኔ እዚህ በየሳምንቱ ሰብካለው፣ ያው እንደምታዩት የእግዚአብሔርን ቃል እንመለከታለን። የሰውን ሀሳብ አይደለም የምናስተናግደው የራሱን የእግዚአብሔርን ሀሳብ ነው፣ የእግዚአብሔርን ትእዛዝ ነው፣ የእግዚአብሔርን ተልእኮ ነው። እግዚአብሔር ነው ምንጩ የቤተ ክርስቲያን መሰብሰብ መሰረትና ምንጩ። በሚቀጥለው ነጥቤ የማስቀምጠው ምንጩ የእግዚአብሔር ፍቅር ነው። ለምንድን ነው እግዚአብሔር እንደዚህ ያደረገው? አንዳንድ ጥያቄዎች ወደ አእምሯችን ይመጣሉ። ለምን ለምን ጌታ ኢየሱስ ክርስቶስ ከሰማይ የሰውን ስጋ ለብሶ መጥቶ ለምን ቀራኔው መስቀል ላይ መሰቀል ነበረበት? አንድ ልጁን እግዚአብሔር በቀራኔው መስቀል ላይ ሰጥቶ ሲሰቃይ ለምን ተመለከተው? ሰዎች ሲያሾፉበት፣ ምራቃቸውን ሲተፉበት፣ በመቃ እየመቱ ፊቱን ሸፍነው ትንቢት ተናገር አንተ እግዚአብሔር ሰው ከሆንክ እያሉ ሲያሾፉበት እነዚህን ሁሉ ነገሮች እግዚአብሔር ለምንድን ነው ያደረገው የፈቀደው እንደዚህ አይነት ሁኔታ እንዲሆን? ብለን ልናስብ እንችላለን። አንድና አንድ ነው መልሱ፣ እግዚአብሔር እኛን በጣም ስለሚወደን ነው። እኛ የምንድንበት ከእግዚአብሔር ጋር ተመልሰን ታርቀን ጤናማ የሆነ የህይወትን እቅድና የህይወትን ዓላማ በትክክል የተረዳ ህይወት ሊኖረን የሚችለው በዚህና በዚህ መንገድ ብቻ ስለሆነ ነው። ሌላ ምንም መንገድ የለም። ጌታ እግዚአብሔር በጥበቡ፣ በእውቀቱ በአስደናቂ ዘላለማዊ ሁሉን አዋቂነቱ ያገኘው አንድ መንገድ ይሄ ብቻ ነው እና ይሄ ደግሞ ከምኑ ከምኑ የተነሳ የተፈቀደ ነው? ከታላቅ ፍቅሩ የተነሳ የተፈቀደ ነው። እኔ አሁንም ደግሜ ልንገራችሁ የሰራዊቱ ጌታ እግዚአብሔር ጌታ ኢየሱስ ክርስቶስን የሰጠንና ይህንን የታላቅ የተልእኮ ድንቅን ነገር እንድንሰማ እንድንኖርበት የጠራን እግዚአብሔር ከአስደናቂና ከዘላለማዊ ፍቅሩ የተነሳ ነው ይህንን ያደረገው። እና አንድ ብዙ ጊዜ ክርስቲያኖች እንዲያጠኑት በቃል የሚደረግ አንድ ጥቅስ አለ። ይሄ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድን ነው የሚለው? በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷልና ይላል። ዓለምን እንደዚህ ወዷል። ምን እስከሚያደርግ ድረስ? ልጁን በቀራኔው መስቀል ላይ እስከሚሰጥ ድረስ። እንደገና ደግሞ ይህንን አስደናቂና ዘላለማዊ መልእክት ለመላእክት ሳይሆን ወይም ደግሞ ላለፉት ቅዱሳን ሳይሆን አሁን ለእኔና ለእናንተም የመስጠቱ ምንጩ፣ ምክንያቱ የእግዚአብሔር አስደናቂ ፍቅር ነው። ይህንን ፍቅር በተመለከተ ዮሐንስ በነገራችን ላይ ዮሐንስ ወንጌሌን የጻፈው ዮሐንስ የፍቅር ደቀ መዝሙር ነው ተብሎ ነው የሚታወቀው፣ እና ስለ ፍቅር ብዙ ነገሮችን ተናግሯል። በአንደኛ ዮሐንስ መልእክት ምዕራፍ አራትም ላይ እንደዚህ ብሎ ሲናገር ታወታላችሁ። ቁጥር ሰባት ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሙሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በእርሳችን እንዋደድ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔርን ፍቅር የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርስ በርስ እ እ እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን በመጀመሪያ እንደወደድነው አይደለም። እኛ እግዚአብሔርን በመጀመሪያ ወደን አናውቅም። እግዚአብሔር ስለወደደን ነው አሁን እግዚአብሔርን የምንወደው እና በመጀመሪያ የወደደን እግዚአብሔር ነው። የታላቁ ተልእኮ ምንጭ የእግዚአብሔር ፍቅር ነው ልላችሁ ነው። ይህንን ታላቅ ተልዕኮ ለሰዎች ስናስተላልፍ እኛም ለሰዎች ፍቅር እንዳለን፣ ለሰዎች እንደምናስብ፣ ለሰዎች እንደምንጠነቀቅ የሚያሳይ መግለጫ ያለበት ነው። ሶስተኛ እዚህ ጋር የማስቀምጠው ነጥብ ምንጩ አሁንም የእግዚአብሔር ኃይልና ስልጣን ያለበት ነው። ጌታ ኢየሱስ ክርስቶስ ወደ ደቀ መዛሙርቱ መጥቶ ከተናገረው ነገር አንዱ አስራ አንዱ ደቀ መዛሙርት ኢየሱስ ወዳዘዛቸው ተራራ ሄዱ። እሱ ቀርቦ እንዲህ ነው ያላቸው ትዕዛዙን ከመስጠቱ በፊት ስልጣን ሁሉ በሰማይና በምድር ተሰጠኝ። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ሞተ። ከዛ ተቀበረ። ከመቃብር በሦስተኛው ቀን ተነሳ። ባለፈው ሳምንት የትንሳኤን ቃል እንደተነጋገር ነው እና ይሄ በዚህ አይነት ሁኔታ በማለፉ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ በራሱ በጌታ በኢየሱስ ስምምነት በሰማይም በምድርም ያለ ስልጣን ሁሉ ተጠቅልሎ ለማን ተሰጥቷል? ለጌታ ለኢየሱስ ክርስቶስ ተሰጥቷል። እና ጌታ ኢየሱስ ምንድን ያለው ስልጣን ሁሉ በሰማይና በምድር ተሰጠኝ በማለት ነው። ይህን ተናግሮ ነው ተልእኮውን የተናገረው። እና ይሄ ታላቁ ተልእኮ የሚባለው ተልእኮ ከእግዚአብሔር ነው የመጣው በእግዚአብሔር ፍቅር ላይ የተመሰረተ ነው እና ደግሞ በእግዚአብሔር ስልጣን ላይ እና በእግዚአብሔር ኃይል ላይ የተመሰረተ ነው። ይገርማቸዋል። አሁን ይህም በተመለከተ መጽሐፍ ቅዱስ በብዙ ቦታ ይህንን ይናገራል። የታላቁ ተልእኮ የወንጌል መልእክት የእግዚአብሔር ኃይል የእግዚአብሔር ስልጣን ያለበት ነው። ሮሜ ምዕራፍ አንድ ላይ ሐዋርያው ቅዱስ ጳውሎስ የሮሜን መጽሐፍ ሲጽፍ ቁጥር 16 ላይ ይህም በጣም የታወቀ ጥቅስ ነው። ሮሜ ምዕራፍ አንድ ቁጥር 16 ሐዋርያው ቅዱስ ጳውሎስ ሲናገር፣ ለሮሜ ሰዎች በወንጌል አላፍርምና፣ ማለት በዚህ በታላቁ ተልእኮ ማለት ነው። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለማያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ተናግሯል። በእርግጥ እዚጋ በ1962 ላይ የትርጉም ችግር አለበት። የጥንቱ ትርጉም እና የግሪኩ በክርስቶስ ወንጌል አላፍርም ነው የሚለው እና የክርስቶስ ወንጌል ነው። ጌታ ኢየሱስ ክርስቶስ ከሞት ተነስቶ ይህን ታላቅ ተልዕኮ ሰጥቷል። ይሄ አሳፋሪ አይደለም፣ በጣም የከበረ ነው። አሁን አንዳንድ ጊዜ እዚህ አሜሪካ ውስጥ ክህደት ከመብዛቱና ከመግነኑ የተነሳ ሰዎች ክርስቲያን ነኝ ብለው ለመናገር እንኳን ሲሸማቀቁ ይታወቃል። ግን አያሳፍርም ይሄ በጣም የእግዚአብሔር ኃይል ያለበት የእግዚአብሔር ስልጣን ያለበት እኛን ከርካሽ ካልባሌ ቦታ አውጥቶ ሰው ያደረገን አስደናቂ መልእክት ነው እና ስለዚህ የእግዚአብሔር ኃይልና የእግዚአብሔር ስልጣን ያለበት ነው። ይሄ የወንጌል ታላቁ ተልእኮ፣ በመጨረሻ ይህንኛውን ምንጩ ምንድን ነው የሚለውን ስናገር የእግዚአብሔር ቀጥታ ትእዛዝ ነው። አሁንም ደግሜ እናገራለሁ። ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው? እንግዲህ ሂዱና ሂዱ፣ እንግዲህ የሚለው ነገር ምንን ያካተተ ነው? እነዚህን ያያችሁትን ሶስት ዓመት ተኩል የሰማችሁትን እኔ አደርግ የነበረውን ነገር በመጨረሻ በመስቀል ላይ ተሰቃይቼ ሞቼ ተቀብሬ ከመቃብር ተነስቼ አሁን እንደምታዩት በኃይል በእናንተ ፊት እንደምመላለሰው እነዚህ ሁሉ ከተካተውበት ነው። አሁን ይህንን ትእዛዝ እምሰጣችሁ እያለ ነው ጌታ ኢየሱስ እየተናገረ ያለው። የወንጌል ስራ በሙሉ ያሉበት የጌታ ኢየሱስ ክርስቶስ ስራ የተካተተበት ስራ ነው። እንግዲህ የሚለው ያንን ይጠቁምና ያው ትእዛዙን ጌታ ኢየሱስ ክርስቶስ ሰጥቷቸዋል። የፓስተር ትእዛዝ አይደለም። የታላቁ ተልእኮ የነ ነቢይ ከሌ ትእዛዝ አይደለም። የራሱ የጌታችን የኢየሱስ ክርስቶስ ትእዛዝ ነው። እግዚአብሔር የተመሰገነ ይሆን እና ትእዛዙ ደግሞ የተሰጠው ለመላእክት አይደለም ለተለዩ ሰዎች አይደሉ፣ ለሁላችንም ነው። አማኞች ለተባልን በሙሉ እና ይህንን አስደናቂ የወንጌል ታላቁን ተልዕኮ ምንነት፣ ምንጩን እንድንረዳ በልቤ ስላለ ነው ያመጣሁላችሁ። በሁለተኛ ደረጃ የምንመለከተው የታላቁ ተልእኮ ይዘቱ ምንድን ነው? አሁን አንዳንዶቻችን ታላቁ ተልእኮ የሚባለውን ነገር ዝም ብሎ ሄዶ መጮህ ወይም መለፍለፍ ሊመስላቸው ይችላል። ሰዎች ኖ ኖ ኖ፣ እግዚአብሔር ታላቅ አምላክ ነው፣ አዋቂ ነው፣ ቅዱስ ነው፣ ንጹሕ ነው፣ ሁሉን የሚያውቅ ጥበበኛ አምላክ ነው። እና ታላቁ ተልእኮ ራሱን የቻለ ይዘት አለው። የማንም ሰው መዘባረቂያ ቦታ አይደለም ቤተ ክርስቲያን። ይዘት ያለው ነገር ነው ታላቁ ተልእኮ። ይህን በዓለም ውስጥ እንኳን መመልከት እንችላለን። ትልልቅ ስልጣን ላይ ያሉ ሰዎች ዝም ብለው የመሰላቸውን ነገር በየጠዋቱና በየማታው እየተነሱ ይሄን አደርጋለሁ ይሄን አደርጋለሁ ሊሉ አይችሉም። ፕላን አላቸው፣ እቅድ አላቸው እና ግብ አላቸው እና ደግሞ እነዛን ነገሮች የሚያከናውንባቸው የገንዘብና የፈንድ ምንጮች ሊኖራቸው ይገባል። ይሄ ታላቁ ተልእኮ ይዘት ያለው ነው። ዝም ብሎ ሰማይን አየርን እንደምንጎስም አይነት እንቅስቃሴ ተደርጎ ሊወሰድ አይቻልም። ስለዚህ ታላቁ ተልእኮ ጌታ ኢየሱስ ክርስቶስ በተናገረው ውስጥ ይዘቶች አሉት። እና አሁን ሳነብ ይዘቶቹን ራሳችሁ ፒክ ልታደርጉ ትችላላችሁ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን በሰማይና በምድር ሁሉ ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ተናገረ። በጣም የሚገርም ይዘቶች ያሉት ነው ይሄ ትዕዛዝ። የመጀመሪያው የመሄድ ይዘት አለው ሂዱ። ታላቁን ተልኮ ለማሰራጨት ለሰዎች ለማድረስ እዚህ ቁጭ ብለን በእርግጥ አሁን አሁን ኢንተርኔቶች፣ ዩቲዩቦች ብዙ መልእክቶች እንድናስተላልፍ ይፈቅዱልናል። የሆነ ሆኖ ግን ሰዎች ወዳሉበት ቦታ የመሄድ ኃላፊነቶች አሉብን እና ሂዱ ነው ያለው ጌታ ኢየሱስ ክርስቶስ። በእርግጥ ደቀ መዛሙርቱ ወዲያውኑ ታዘውት ሄደዋል። ማለት ለሰዎች ባገኘነው አጋጣሚ ወንጌልን እንድንነግር ወደ ጌታ እንዲመጡ የጌታን ሞትና ትንሣኤ ለምን መሆኑን ለማሳየት መሄድ አስፈላጊ ነው በታላቁ ተልእኮ ይዘት ውስጥ እና መሄድ የሚባለው ነገር ለሚሽን አገልግሎት ለተልእኮ አገልግሎት መውጣት መሄድ፣ ሰዎች ጋር ሄዶ ሰዎችን ባገኘነው አጋጣሚ ይሄንን መልእክት እንድንነግራቸው እንደታዘዝን የሚጠቁም ክፍል ነው። እኔ ዩኒቨርሲቲ ወደ አራተኛ ዓመት ሳልፍ ነጭ ሳር ብሔራዊ ፓርክ የሚባል ኬንያና ኢትዮጵያ ድንበር ላይ ያለ ፓርክ ለሶስት ወር ያህል የክረምት ስራ አግኝቼ ነበር። እና እዛ ነጭ ሳር ብሔራዊ ፓርክ በነበርኩበት ጊዜ እንግዲህ ምንድን ነው የምናደርገው? ቶዮታ መኪና አለ፣ የድርጅቱ መኪና። እኔና አንድ ሌላ ትግሬ ሰው ነው አብረን የነበር ነው እና ይዘውን ጫካ ውስጥ ይሄዳሉ። ልም አለ፣ በቃ ፓርክ ውስጥ እና እዛ እኛ ፕላንቶች እንሰበስባለን የፕላንት ስፒሺስ ነው የምንሰበስበው እዛ ፓርክ ውስጥ ያለውን የእጽዋት አይነት ለመለየት የሚደረግ እንቅስቃሴ ነው እና እዛ ሄደን ነበር እና አንዳንድ ጊዜ አንዳንድ ገበያ ቦታ እንደርሳለን እና ደሞ ብዙ ሰው የለበትም፣ ግን ሰዎች ከተለያየ ቦታ ተሰብስበ ገበያ ላይ ይመጣሉ። አንድ ቦታ ላይ አንድ ገበያ ቦታ ላይ ደረስን እና እዛ ሰዎች ከገጠር ከየጫካው ይመጡና የሚሸጡትን ነገር በሙሉ ይዘው መጥተው በአምስት ሳንቲም በኢትዮጵያ አምስት ሳንቲም አንድ ጆንያ ሙዝ መግዛት ትችላላችሁ። እዛ በጣም ርካሽ ነው እና ሰዎች የሚገዛቸው ከሌለ እዛው ጥሎት ነው የሚሄዱት። እና ስለዚህ እንደዛ አይነት ሁኔታ የነበረበት ቦታ ነው እና የሆኑ ወጣቶች እንግሊዝኛ ፐርፌክትሊ ሲናገሩ ሰማናቸው። እና እኛ በጣም ተደነቅን። እንዴት እንግሊዝኛ ልሰሙ ቻላችሁ ብለን ስንላቸው እዚህ እዚህ ገጠር ውስጥ ሚሽነሪዎች አሉ እና በእኛ ቋንቋ መጽሐፍ ቅዱስ እየተረጎሙ እንግሊዝኛ ትምህርት ቤት ተከፍቶ ትምህርት እያስተማሩን፣ ይኸው ከነሱ ጋር ነው የምንኖረው አሉ። እልም ያለ ጫካ ውስጥ መብራት ማይታሰብበት መኪና እንደ ልባችሁ ማትንቀሳቀሱበት። ይሄ ታላቁ ተልዕኮ ነው። እንደዚህ ታዘው ብዙዎች አፍሪካ፣ ኤሽያ። እዚህ ጠዋት ፓስተር ሲናገር ነበር በርማ ውስጥ አንድ ሚሽነሪ ስሙን እኔም አቀዋለሁ ባዮግራፊውን አንብቤ ያለው በርማ ውስጥ ላሉ ክርስቲያኖች ሁሉ ምክንያት የሆነ አንድ ሚሽነሪ ከዚህ ከአሜሪካ ሄዱ እና ይሄ የታላቁ ተልዕኮ ክፍል ነው። የሞደርን ሚሽን አባት የሚባለው ዊሊያም ኬሪ ከእንግሊዝ ሀገር የባፕቲስት ሰው ነው። እግዚአብሔር ለእኛ ወንጌል እንዲዳረስ ከፈለገ ለምን ለሩቅ አገር ላሉት ወንጌል አይዳረስም? የሚል ኃይለኛ ግፊት ውስጡ መጥቶ ህንድ ሀገር አርባ ዓመት ቆይቶ በአርባ የህንድ ቋንቋ መጽሐፍ ቅዱስ ተርጉሞ ወደ አምስት መቶ ቤተ ክርስቲያን መስርቶ በመጨረሻ እዛው ነው የሞተው። ሚስቱም ልጆቹም ሁሉ በሚሽን ስራ ነው ያለፉትና በጣም አስደናቂ ተልእኮ ነው ይሄ። ዘላለማዊ ውጤት ያለው ተልእኮ ነው። እና ይህንን ተልእኮ ነው ጌታ የሱስ ለደቀ መዛሙርቱና ለእኛም እንግዲህ ሂዱ እና ደግሞ ወንጌልን ነው የምትሰብኩት። በእርግጥ ይዘታለሁ በኋላ እናገርበታለሁ። እና ይሄ ትእዛዝ ነው የተሰጠን። ምንድን ነው ያላቸው? ሂዱ ካለ በኋላ አህዛብን ሁሉ ያዘዝኳችሁን ምን አድርጓችሁ እያስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው ያለው። እና በይዘት ውስጥ ያዘዝኳችሁን ሁሉ አስተምሯቸው የሚል ነጥብ አለበት። አሁን እዚህ ነጥቤ ላይ ነው የምመጣው። ጌታ ኢየሱስ ክርስቶስ አህዛብን ሁሉ የሚጠቅም እኔና እናንተንም የጠቀመ እና የሚጠቅም ለወደፊት ላለውም ህይወታችን ያስተማረው ትምህርት በጣም አስደናቂ ነው፣ በዚህ በወንጌል ውስጥ ያለው እና የሰውን ፍልስፍና፣ የሰውን አስተያየት፣ የሰውን አመለካከት አስተምሮ አይደለም። ያዘዝኳቸውን ሁሉ እኔ የተናገርኩትን አንድ ባንድ ለአህዛብ አስተምሯቸው። ምክንያቱም ጌታ ኢየሱስ ክርስቶስ ያስተማረው የእግዚአብሔርን ቃል ነው፣ የራሱ ቃል ነው፣ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል የሰውን ህይወት የመለወጥ ኃይል አለው እና ተረት ተረት እንድንናገር ለሰዎች አልተጠራንም። ለዚህ ነው እኔ ብዙ ጊዜ እዚህ ጋር ስናገር ሰምታችሁኛል። አንዳንድ ሰባኪዎች መድረክ ላይ ይወጡና እግዚአብሔር በሸሚዝ ባርኮኛል፣ በጫማ ባርኮኛል። ለዛውም በሸሚዝ ሲባርከኝ በስንት ሸሚዝ እንደሆነ ታውቃላችሁ? ሸሚዝ በሸሚዝ በሸሚዝ በሸሚዝ ብለው እንደዚህ ሲናገሩ ሰምቻለሁ። ዚስ ይዝ ክሬዚ። የወንጌል ስብከት አይደለም። እዚህ ስለ እኔ ማግኘትና ማጣት እንድሰብክ አይደለም። ሰዎች የሚጠቀሙበትን ጌታ ኢየሱስ ክርስቶስ ያዘዘኝን እንዳስተምር ነው እኔ የተሾምኩት። ደቀ መዛሙርትም እንደዚህ ነው የተሾሙት። እኔ ያዘዝኳቸውን ሁሉ እያስተማራችኋቸው አስተምሯቸው። ኮንቴንት አላችሁ፣ ይዘት አላችሁ፣ የምታስተምሩት ነገር አላችሁ። አንዳንድ ሰዎች የእግዚአብሔርን ቃል ስለማያነቡ የሚናገሩት ነገር የላቸውም። ስለዚህ ወደ ተረት ውስጥ ይገባሉ። እኛ ግን የእግዚአብሔርን ቃል እንድናንብ ጌታ ኢየሱስን እንድናዳምጥ ጌታ ኢየሱስ ያዘዘንን እንድንናገር ነው የተጠራነው። እና የታላቁ ተልእኮ ይዘት ጌታ ኢየሱስ ክርስቶስ የተናገረውን ነገር ማስተማር ነው። ይህንም በተመለከተ እኔ አንዳንድ ነገሮችን እዚህ ጋር ተናግሬአለሁ። እግዚአብሔር ማን ነው? እግዚአብሔር የሚባለው አምላክ ሊታወቅ የሚችለው እንዴት ነው? ሰዎች ከእግዚአብሔር ጋራ ከቅዱሱ እግዚአብሔር ጋራ እንዴት ነው ሊታረቁ የሚችሉት፣ ሰላም ሊያገኙ የሚችሉት፣ የመንግሥተ ሰማይ ህይወትን ወርሰው እርግጠኛ እዚህ ምድር ላይ መሆን የሚችሉት እንዴት ነው? እነዚህ እነዚህን ሁሉ ጥያቄዎች የሚመልስ ትምህርት ነው ጌታ ኢየሱስ ክርስቶስ ያስተማረው እና ስለዚህ ከእግዚአብሔር ጋራ በክርስቶስ እርቅን ያገኙ የዘላለም ህይወት የተቀበሉ መኖር ያለባቸው እንዴት ነው? አሁን እኛ ደህንነትን አግኝተን በጌታ ተለውጠናል። በጌታ ተለውጠን ደህንነትን ካገኘን በኋላ እንዴት ነው መኖር ያለብን? እንደ ድሮ በዓለም ውስጥ በኃጢአት ውስጥ እንደነበረው አይነት ኑሮ ነው መኖር ያለብን? አይደለም። በጌታ በመንፈስ ቅዱስ ኃይል የተለወጠ ቅዱስና እውነተኛ ክርስቲያን የሆነ ህይወት እንድንኖር ነው። እና እነዚህን በሙሉ ያካተተ ነው የጌታ ኢየሱስ ክርስቶስ ትምህርት። እና የሚቀጥለው ቁጥር ሁለት አለኝ የታላቁ ተልዕኮ ይዘት በሚለው ውስጥ እና ጌታ ኢየሱስ ክርስቶስ ሲቀጥል ምንድነው ያለው? እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ጌታ ኢየሱስ ተናገረ እና ቀጥሎ የምናገረው ደቀ መዛሙርት አድርጓቸው የሚለውን ነው። ደቀ መዝሙር ማድረግ የሚባለው ነገር ቀላል ነገር አይደለም፣ በጣም ጠቃሚ ነው። ደቀ መዝሙር ማድረግ በብዙዎች አካባቢ በእርግጥ የተዘነጋ ነው። ሰዎችን የራሳቸው ደቀ መዝሙር የራሳቸው ተከታይ ለማድረግ እየሞከሩ ብዙ ስህተትና ውዥንብር በዚህ ምድር ላይ እንደተነሳ እናውቃለን። በዚህ በእንግሊዝኛ ከልት የሚባል ነገር አለ ታውቃላችሁ? ከልት የሚባል ነገር የሆነ የተሳሳተ እምነት ውስጥ ገብቶ የተሳሳተ እምነት መከተል ነው የሚባለው። ከልት እና ከልት የተነሳው አንዳንድ ሰዎችን ከሚገባ በላይ በማግነን እና እነሱ ብቻ ናቸው በቃ ትክክል ብሎ በመከተል ላይ የተመሰረተ እምነት ነው። እና እንደዚህ የሚያደርጉ ሰዎች አሉ። ጌታ ኢየሱስ ግን ያስተማራችሁ ያስተማርኳችሁን የነገርኳችሁን ሁሉ እንዲከተሉ እያስተማራቸዋቸው ምን አድርጓቸው ነው ያለው? ደቀ መዝሙርት አድርጓቸው ነው የሚለው። በእርግጥ ይሄ የአማርኛው ትምህርት ትርጉም አሁንም ችግር አለበት። ጌታ ኢየሱስ ክርስቶስ ያለው ምንድን ነው? የእኔ ደቀ መዝሙር አድርጓቸው ነው ማለት፣ ደቀ መዛሙርቴ ነው ደቀ መዝሙርት ሳይሆን መዛሙርት ሳይሆን ደቀ መዛሙርቴ አድርጓቸው ነው የሚለው። የእኔ አስተምሯቸው። ግን የማን ተከታይ እንዲሆኑ? የጴጥሮስ ተከታይ፣ የዮሐንስ ተከታይ አይደለም የኔ ተከታይ እንዲሆኑ ትምህርቱ የኔ ነው። የተልእኮው ምንጭ እኔ ነኝ። ተልእኮውን ደግሞ በሰው ውስጥ ተግባራዊ አድርጌ ሰዎችን የምለውጠው እኔ ነኝ። ለእኔ ክብርና ዓላማ መቆም እንዲችሉ የማደርገው እኔ ነኝ። ስለዚህ የእናንተ ደቀ መዝሙርት ሳይሆኑ የኔ ደቀ መዛሙርት እንዲሆኑ አድርጓቸው ነው ያለው ጌታ ኢየሱስ። እና በጣም አስደናቂ ትዕዛዝ ነው። በእርግጥ ቅድም ለመጥቀስ እንደሞልኩት እንደሞከርኩት ደቀ መዝሙር የማድረግ ስራ ቀላል አይደለም። ምን የሚጠይቅ ስራ ነው። መሰጠትን የሚጠይቅ ስራ ነው። በተከታታይ ሰዎችን መከታተልን የሚጠይቅ ስራ ነው። እና እንዳውም ጌታ ኢየሱስ ክርስቶስ ለሶስት ዓመት ተኩል ነው ከደቀ መዛሙርቱ ጋር ቁጭ ብሎ አብሮ የሚበላውን እየበሉ የሚጠጣውን እየጠጡ ሲፈውስ እያዩ ሲያስተምር እያዩ እና እነሱንም ለብቻቸው እየጠራ ሲያርማቸው፣ ሲያስተካከላቸው፣ ሲቀርጻቸው እንዳዩ እንዲህ አይነት ተግባርንና ኃላፊነትን የሚጠይቅ ነው። እና ደቀ መዝሙር የሆነ ሰው ታዲያ ከዚህ የተነሳ ምን ይሆናል? ቅርጽ ያለው የሆነ የሆነ አንድ ቅርጽ ያለው ሰው ይሆናል ማለት ነው። ማለት ምን ማለት ነው? የሚያምነው እምነት አመለካከቱ፣ ባህሪው፣ ጸባዩ፣ አነጋገሩ በሙሉ የሆነ ፍሬምወርክ ውስጥ የገባና የተቀረጸ ሰው ነው የሚሆነው በተማረው ትምህርት መሰረት። ደቀ መዛሙርቱን ስትመለከቱ ሐዋርያ ሥራ ላይ ሰዎች ሲናገሩ ሰምተዋቸው እነዚህ የኢየሱስ ተከታዮች እንደሆኑ እናውቃለን። ጴጥሮስን ራሱ እሳት ሲሞቅ ጌታ ኢየሱስ ክርስቶስ ፍርድ ጋር ገብቶ አንተ ራሱ ጸባይ፣ ንግግር፣ ሁኔታ በሙሉ ከሱ ጋር እንደነበር ይመሰክራል። የሆነ የተለወጠ ባህሪ ይኖረናል። ደቀ መዝሙር ስንሆን የጌታን ሽታ እንሸታለን። እውነተኛ ክርስቲያን እንሆናለን። ሰዎች እንዲሆኑ የሚያስፈልገው የጌታ ኢየሱስ ክርስቶስ ተከታይ ነው። እግዚአብሔር ይመስገን። ስለዚህ በትክክለኛው መንገድ ትምህርት ካልያዝን፣ ቅርጽ ካልያዝን፣ በስነ ስርዓት ከአንድ ከኤቢሲዲ አይነት ነገር መሰረታዊ ነገሮችን ጨብጠን ካልያዝን ህይወታችን ዝም ብሎ ምስቅልቅልና ቅርጽ የሌለው ዳይሬክሽን የሌለው ይሆንብናል እና እግዚአብሔር አምላክ ይህንን ተልዕኮ ለቤተ ክርስቲያን ሰጥቷል። ስለዚህ እግዚአብሔር ሁኔታዎችን ሲያመቻች፣ እዚህም የደቀ መዝሙር ፕሮግራሞችን እንጀምራለን እና ለዛም መጸለይ ይኖርብናል እና ከዛ ቀጥሎ ደቀ መዝሙር የሚሆኑትን ሰዎች ምን አድርጓቸው ብሏል ጌታ የሱስ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ሰዎች ከዳኑ በኋላ የሚቀጥለው ነገር ማድረግ ያለባቸው ደህንነታቸው በእግዚአብሔር በጌታ በኢየሱስ ክርስቶስ ስራ እንደ እግዚአብሔር ቃል መሰረት መሆኑን ለመግለጽ በመጥለቅ የውሃ ጥምቀት ይጠመቃሉ እና ሲጠመቁ በላያቸው ላይ የሚነገረው በአብ፣ በወልድ፣ በመንፈስ ቅዱስ ስም አጠምቅሃለሁ ወይም አጠምቅሻለሁ የሚለው ነው። ማለትም የእኛ ደህንነት የተገኘው በአንድ አምላክ ግን ስንት ሰብእናዎች በውስጥ ባሉበት ሶስት ስብዕናዎች፣ አብ ወልድ፣ መንፈስ ቅዱስ፣ እኩል ኃይል፣ እኩል ስልጣን፣ እኩል ጥበብ፣ እኩል ጥበብ፣ እኩል እውቀት ባላቸው በአብ ወልድ፣ መንፈስ ቅዱስ ስም በውሃ ውስጥ መመጥለቅ ነው። እኛ ባፕቲስቶችን ባፕቲዝም የሚለው ቃል የሚያመለክተው ሙሉ ለሙሉ አንድን ነገር የሆነ ነገር ውስጥ ማጥለቅ ማስጠም ማለት ነው። እና በተለይ በግሪኩ ዓለም ውስጥ ልብስ በቀለም ሲቀለም ሙሉ ለሙሉ ቀለም ውስጥ ጥልቅ ብሎ ሲወጣ ተጠመቀ ነው የሚሉት። ልክ እንደዛ ነው። ኮንሴፕቱ ምንድን ነው? ዓላማው ጌታ ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ሞቷል። ለእኛ ሞቶ ተቀብሯል። በሶስተኛው ቀን ከሞት ምን ሆኗል? ተነስቷል። ስለዚህ ጥምቀት ምን ነው የሚያሳየው? ኢየሱስ ክርስቶስ ሞቶ ተቀብሮ ተነስቶ ባመጣው አስደናቂ ለውጥ ምክንያት እኔ ደህንነት አግኝቻለሁ፣ ያንም በመታመን ስለዚህ ይህንን ደህንነት፣ በውስጥ ያገኘሁትን ደህንነት በአደባባይ በሰዎች ውስጥ ተለውጬ ከሆነ በመጠመቅ አዎ፣ ተለውጫለሁ ለኃጢአት ሞቼ ለጽድቅ የምኖር ሰው ነኝ ብለን የምንመሰክርበት ነው። እግዚአብሔር ይመስገን። በአብ በወልድ በመንፈስ ቅዱስም ብቻ ነው ጥምቀት መደረግ ያለበት። እና ይሄ በስላሴ ስም መጠመቃችን መጥለቃችንን የሚጠቁም ነው። አንዳንድ ሰዎች እና የሐሰት አስተማሪዎች አሉ በዚህ ዘመን ጥምቀት በኢየሱስ ስም ብቻ ነው የሚሉ ኦንሊ ጂስሶች እዚህ ሀገር ዩናይትድ ፔንቴኮስታልስ ወይም ደግሞ ፔንቴኮስታልስ ቤተክርስቲያን የሚባሉ ጥምቀት በኢየሱስ ስም ብቻ የሚሉ ናቸው። ይሄ የተሳሳተ ነው። ይሄ መጽሐፍ ቅዱስን የረገጠ ነው። እንደዚህ አይነት ሰዎች ስታገኙ ያው አንዳንድ ብሬንዋሽ ለማድረግ ወይም ደግሞ ትክክል አይደለም፣ የእናንተ የክርስቲያኖች ሂደት ብለው ቢያነጋግሯችሁ ኢሚዲየትሊ ከኔ ጋር ተነጋገሩ እና በጣም ጠቃሚ ነው። በሶስተኛ ደረጃ ማቀርበው ቁጥር አንድና ቁጥር ሁለት ብዬ የታላቁ ተልእኮ ማበረታቻ ነው። ይህንን መናገር አስፈልጎኛል። ይህን ታላቁን ተልእኮ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር፣ ምናልባት እናንተ እዛ ሆናችሁ ቢሆን ኖሮ ፊታቸውን ብትመለከቱ፣ ፊታቸውን ብታነቡ፣ የተልእኮውን ከባድነት የነሱ ማንነት ሲያነጻጽሩ፣ አንዳንድ ጥያቄ ውስጥ ወድቀው እንደነበረ ማሰብ ትችላላችሁ። በእርግጥ ጌታ ኢየሱስ ክርስቶስ በመነሳቱ በጣም ደስተኞች ነበሩ። ግን ይሄ ትእዛዝ ሲመጣ ታላቁ ተልእኮ ሲመጣ የተሰማቸው ስሜት ቀላል እንዳልነበረ አስባለሁኝ። ምክንያቱም ስራው ታላቅ ነው። ስራው ከባድ ነው። ወንጌል መስበክ፣ ጌታን ማገልገል በተለይ ሰዎች አንዴ ሙዳቸው ሲለዋወጥ አንዴ ጥሩ፣ አንዴ መጥፎ፣ አንዴ ድንግርግር ያለባቸው ሲሆን በጣም ቻሌንጅ ፉል ነው። የወንጌል አገልግሎት፣ የፓስተርነት አገልግሎት እኔ ብዙ ጊዜ ዲማንዲንግ ነው ነው የምለው። በጣም ጊዜ የሚፈጅ ጸሎት የሚያስፈልገው ከባድ ስራ ነው እና ያላሰለሰ ዝግጅት የሚጠይቅ ስራ ነው እና እነዚህን ሁሉ የሚጋፈጡት አለም ራሱ በጣም ከባድ ነው። የሰውን ባህሪ ትታችሁ አለም ራሱ የራሱ የሆነ ሲስተም አለው የሚከተለው። እና ታላቅ ትዕዛዝ የተሰጣቸው ሰዎች ከዚህ የተነሳ ስትመለከቷቸው ምናልባት የአንዳንዶቹን ህይወት ባለፈው የማርቆስ ወንጌልን ስናጠና ተመልክታችሁ እንደሆነ በራሳቸው ድሃዎች የነበሩ ሰዎች ናቸው እነዛ ሰዎች እነ ጴጥሮስ ዓሳ እያጠመዱ የሚኖሩ ሰዎች ነበሩ። እና ብዙ በትምህርት ያልገፉ ሰዎች ናቸው። እና ሰዎችም የሚሏቸው ያልተማሩ ሰዎች እንደሆኑ አወቋቸው ብለው ሲናገር ሁሉ ታያላችሁ። እና አሁን እነዚህ ያልታወቁ ሆነው ያሉ ሰዎች ሊያስተላልፉት ሊያሰራጩት የነበረው አዲስ እና ያልተለመደ ከዚህ በፊት ያልተሰማ በሰዎች ዘንድ ተቀባይነት የሌለው ጌታቸውንና ይከተሉት የነበሩትን ኢየሱስ ክርስቶስን ወደ ቀራኒው መስቀል ያስወሰደ ይሄ አዲስ እንቅስቃሴ ነው ሊያሰራጩ የነበረው። እንደገና ደግሞ ሌላም ሀሳብ መጨመር እችላለሁ። ዓለማዊ ምኞት፣ ኃጢአት በይፋ እንዲቃወሙ ነው የተሾሙት። ታላቁ ተልእኮ ቀጥታ የሚጋፈጠው ከዓለማዊ ከኃጢአተኝነት ስሜት ጋር ነው። ሰዎችን እንግዲህ ወጥተው በያሉበት ቦታ የምታደርጉት ነገር ትክክል አይደለም፣ ኃጢአት ነው ብለው ሊናገሩ ነው። ይሄ ደግሞ ዋጋ የሚያስከፍል ነው። ይሄ የሰዎችን ልጆች ትምክትና ትዕቢትን የሚነካ ነገር ነው። ቀላል ነገር አይደለም። አንዳንድ ሰዎች እኛም እንኳን በአካባቢያችን አንዳንድ የሚሰሩትን ነገር ይሄ እኮ ትክክል አይደለም ስንላቸው ስሜታቸው ኦፌንድድ ሲሆን፣ ሲቆስል ታያላችሁ። እና ሌላው ደግሞ ሰዎችን ከኃጢአተኛ ሕይወትነት ወደ ጻድቅ ሕይወትነት እንዲለወጡ የሚያደርግ አስደናቂ ተልእኮ ነው። ሊወጡ የነበረው ከርኩሰት ወደ ቅድስና እንዲመጡ ነው ሐዋርያት የተሾሙት። እንግዲህ እንደዚህ አይነት ስራ ለመስራት እነዚህ ሰዎች ብቃት አላቸው ወይ? ጥበብ አላቸው ወይ? ኃይል አላቸው ወይ? ተቀባይነት ይኖራቸዋሉ ወይ? አንዳንድ ጊዜ በራሳችን ጌታ ኢየሱስ ክርስቶስ ባለውለታችን ስለሆነ፣ በቃ ምንም ሳያስፈልገን በራሳችን ወጥተን እሱን እናገለግለዋለን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ይሄ እብድነት ነው። ትክክለኛ አስተሳሰብ አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ሁሉ ስለሚያውቅ ነው ታላቅ የሆነ የማበረታቻ የተስፋ ቃል የሰጣቸው። አሁን ይሄ ታላቅ የማበረታቻ የተስፋ ቃል ለእኔና ለእናንተም እጅግ በጣም ጠቃሚ ነው። የተስፋ ቃሉን ላንብብላችሁ። ምን አላቸው መሰላችሁ ታላቁን ተልዕኮ ከሰጣቸው በኋላ የኔ የነገርኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ካለ በኋላ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አላቸው። በፕሬዘንት ታይም ነው የተጻፈው። ቃሉ እነሆ እኔ እስከ ዓለም ፍጻሜ ድረስ አንድ ጊዜ ሁለት ጊዜ ብቻ አይደለም። ሁል ጊዜ ከማ ጋር ነኝ ከእናንተ ጋር ነኝ። ይሄ በጣም አስደናቂ ልባቸውን ያስፈነደቀ የተስፋ ቃል እንደሆነ አስባለሁ። እነሆ እኔ እስካለም ፍጻሜ ድረስ ከእናንተ ጋር ነኝ። በጣም ጠቃሚ ከትንሣኤ የቀጠለ እውነታ ነው እና በጣም ጠቃሚ ከትንሣኤ የቀጠለ አስደናቂ ልብን የሚያበረታታ የሚያጸና ለአገልግሎት የሚያደፋፍር አገልግሎት ብወጣ በቃ ብቻዬን አልወጣም። ከእኔ ጋር ማን አለ? ጌታ ኢየሱስ ክርስቶስ አለ ብለው አምነው እንዲንቀሳቀሱ ያደረገ ነገር ነው። ይህንን በተመለከተ አንድ ከብሉይ ኪዳን ላይ የጠቀስኩት አንድ ነገር አለ። ቃል ኪዳኑ ታላቅ ማበረታቻ ነው። ሙሴ የተሰጠውን ትእዛዝ እኔ አልችልም ባለበት ጊዜ እግዚአብሔር እራሱ ዘጸአት አራት ቁጥር አምስት ላይ እንዳለው ነው። አሁን ለደቀ መዛሙርቱ ጌታ ኢየሱስ ክርስቶስ አይምሯቸውን፣ ልባቸውን፣ ሀሳባቸውን፣ ፍርሃታቸውን፣ ስጋታቸውን ያነባል። የእኛንም እንደዚሁ ነው። ፍርሃታችንን፣ ስጋታችንን፣ ልባችንን፣ ጭንቀታችንን፣ የሚያሳስበንን ነገር ጌታ ኢየሱስ ክርስቶስ ያውቃል። ስለዚህ ልክ ያኔ ሙሴ ምንድን ነው ያለው? ሙሴ በገሃድ ለእግዚአብሔር ምን ብሎታል? በምትልከው ሰው ላክ እንጂ እኔ አልሄድም ነው ያለው ሙሴ አንተ የምትልከውን ሰው ላክ፣ እኔ አልሄድም። እኔ አፌ ኮልታፋ ነው መናገር አልችልም። እንደገና ደግሞ እንዴት እንደወጣው ከግብፅ ምድር አንተ ታውቃለህ። እኔ አልሄድም እኔ አልሄድም ባለበት ጊዜ እግዚአብሔር ምንድን ያለው፣ እኔ ከአፍህ ጋር እሆናለሁ፣ ስትናገር የምትናገረውን እሰጥሃለሁ። ይሄ የአገልጋዮች ትልቅ ተስፋ፣ ትልቅ አስደናቂ የሚያበረታታ እውነት ነው። እኔ ከአፍህ ጋር እሆናለሁ ስትናገር፣ ማን ነው የሚናገረው? አንተ ብቻ እዛ ቁም እንጂ እኔ ነው የምናገረው ነው እግዚአብሔር እያለ ያለው። ስለዚህ ይህንን አይነት የተስፋ ቃል ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው። እኔ እስከ ዓለም ፍጻሜ፣ እናንተ እስከምትሞቱ ድረስ እንኳን አይደለም፣ እስከ ዓለም ፍጻሜ። ምክንያቱም ደቀ መዝሙር በደቀ መዝሙር ደቀ መዝሙር በደቀ መዝሙር እየተለወጠ እና ዱላውን እየተቀባበልን እንሄዳለን እና ጴጥሮስ ጋር የነበረው ጌታ ኢየሱስ ከእኛ ጋር አለ ዛሬም አለ ከእኛ ጋር አለ እግዚአብሔር የተመሰገነ ይሁን ስከእናንተ ጋር ነኝ ነው ያለው እና ይህንን የማበረታቻ የተስፋ ቃል በሁለተኛ ነጥብ አስቀምጠዋለሁ እና እዚህ ጋር ሁለተኛው ላይ ያስቀመጥኩት ነገር ምንድን ነው ብቻቸውን እንደማይሆኑ ነው ያሳያቸው ጌታ ኢየሱስ ክርስቶስ ከነዚህ የተስፋ ቃል የተነሳ ብቻቸውን እንደማይሆኑ እኔ ምን ብያለሁ? ከዚህ የበለጠ ታላቅ የሚያጽናና የሚያበረታታ የሚያስደስት የሚቀድስ ቃል በፍጹም ማግኘት አትችሉም። በግልም በህብረትም እኔ ከእናንተ ጋር ሆን ነኝ ካለ ጌታ ኢየሱስ ደቀ መዛሙርቱ ያውቃሉ። በህይወታቸው ዘመን ጌታ ኢየሱስ ክርስቶስን ከተከተሉበት ዕለት ጀምሮ የሚናገረው ነገር የተናገራቸው ነገሮች በሙሉ አንዳቸውም ጠብ አላሉ። ሁሉ ነገር ተፈጽሟል። ስለዚህ እዚህ ጋር ጌታ ኢየሱስ ክርስቶስን የሚጠራጠሩበት ምንም ምክንያት የለም። የሰው ልጅ አልፎ ይሰጣል ለካህናት አለቆች፣ ለገዢዎች፣ ለባለስልጣናት ከዛም ይገደላል፣ ከዛ በሶስተኛው ቀን ተቀብሮ በሶስተኛው ቀን ይነሳል ብሎ ጌታ ኢየሱስ ተናግሯል። የተናገረው ነው የሆነው። ጌታ ኢየሱስ ክርስቶስ የተናገረው ነገር በሙሉ ስለሚሆን እኔ ከእናንተ ጋር ነኝ ካለ ደግሞ አዎ እኔ እሱ ከእኔ ጋራ ነው የሚል እምነት ውስጥ መግባት አስፈላጊ ነው። ስለዚህ ወላጅ እንደሌላቸው ልጆች የተተዉ ቢመስላቸውም እንኳ በዚህ ክፉ በሆነው ዓለም ውስጥ ደቀ መዛሙርቱ ብቻቸውን እንደማይተዉ ማሰብ እንደሚተዉ ማሰብ አልነበረባቸውም። እንደማይተዉ ማሰብ እና ማመን ነበረባቸው። አሁን አምነዋል እና ስለዚህ እሱ ራሱ ከነሱ ጋር እንደሆነ እንደሚሆን እንደሚረዳቸው ድሮ ይረዳቸው እንደነበረ እንደሚመራቸው በተለየ መንገድ አሁን ድሮ በስጋ ነው፣ አሁን ግን በመንፈስ እንደሚረዳቸው፣ እንደሚመራቸው፣ እንደሚያበረታቸው በራሳቸው ስራቸውን የተዋጣለት እንደሚያደርግላቸው ነው ቃል የገባላቸው። ደግሞም በትክክል ሆኖላቸዋል። እግዚአብሔር ይመስገን እና በዚህ ቃል ኪዳን የተለየ ትኩረት እንዲያደርጉ ነው። ጌታ ኢየሱስ ሲጀምረው እነሆ ብሎ የተናገረው፣ ይሄ እነሆ የሚለውን ቃል እኔ ወደዋለሁ፣ ብዙ ቦታ ባለበት ቦታ ሁሉ በግሪክ እና በእንግሊዝኛ በግሪክ ምንድን ነው የሚለው አይናችሁን ተከፍታችሁ ከፍታችሁ ተመልከቱ የሚል በቃል አጋኖ ነው ሁሉ ጊዜ የሚጻፈው፣ እና በእንግሊዝኛ ደግሞ ቢሆልድ ነው የሚለው እና ተመልከቱ፣ ኦ ተመልከቱ፣ እዩ፣ ፊትለፊታችሁ ያለውን ነገር ግልጥ የሆነውን ነገር የሚል ሀሳብ ነው ያለው እና እኔ እስከ ዓለም ፍጻሜ ከእናንተ ጋራ ነኝ። እንግዲህ ይሄ ቃል ኪዳን ጌታ ኢየሱስ ክርስቶስ የተናገረው ቃል ኪዳን ደቀ መዛሙርቱን አጽናንቷቸዋል፣ አበረታቷቸዋል። ሙሴ በፈርዖን ፊት እንዳላፈረ እነሱም እንዳያፍሩ በማንም ፊት አድርጓቸዋል። አሁን ሐዋርያ ስራም በሙሉ በምታነቡበት ጊዜ ልክ እንደዚህ ነው የሆነው። እንዳውም አንድ ክፍል አውቃለሁ፣ ሐዋርያ ስራ ምዕራፍ 12 ሁል ጊዜ ይደንቀኛል። ሄሮድስ የሚባለው የእስራኤል አካባቢ ንጉሥ አንዱን ደቀ መዝሙር ገደለውና ካስገደለው በኋላ ስደት ይኖራል፣ ምንም ጥርጥር የለም። ጴጥሮስን ደግሞ ለማስገደል አሲዞት ነበር እና ጴጥሮስ እስር ቤት ውስጥ በአራት ወታደሮች ጋራ ታስሮ እጅና እግሩ ታስሮ በሁለት በሁለት ወታደሮች ታስሮ እጅና እግሩ እስር ቤት እንደተኛ እንደተኛ በቤተ ክርስቲያን ጸሎት ይደረግ ነበር። አንድ መልአክ መጣና ጎኑን ሲነካው የታሰረው ሰንሰለት ዱብ ዱብ አለ ከጁ ላይ። ከዛ በኋላ ተከተለኝ አለው። ጫማውን አጥልቆ ሲከተለው ልክ አሁን እዚህ ሀገር እንዳለ ኦቶማቲክ በር እንደሚከፈተው በሩ ኦቶማቲክሊ ተከፈተላቸው እና ዮሴፍ አለፈ። ከዛ ወጡ፣ ወጡ የተወሰነ መንገድ ሄዱ እና ጌታ ኢየሱስ ክርስቶስ ራሱ ደግሞም በመላእክት በኩል እየተገለጠ ሲባረካቸው፣ ሲመራቸው፣ ቃሉን ሲያጸና እና አገልግሎታቸውን ውጤታማ ሲያደርግላቸው እንደነበረ ነው እና ይሄ ምንድን ነው የሚያሳየን የሚል ነገር ብትጠይቁ ለደቀ መዛሙርቱ ከዚህ በላይ ጠቃሚ የሆነ ነገር እንዳልነበረ ሁሉ ለእኔና ለእናንተም ጌታ ኢየሱስ ክርስቶስ አብሮን የመሆኑ ጉዳይ እውነትና የታላቁ ተልእኮ አስደናቂ ቃል ኪዳን እንደሆነ እንድናስብ እፈልጋለሁኝ እና ጌታ ኢየሱስ ክርስቶስ አገልግሎቱን ለመጀመር ወደ ምድር ሲመጣ ራሱ ማን ተብሎ እንዲጠራ ነበር የተደረገው? አማኑኤል። አማኑኤል ማለት እግዚአብሔር ከማን ጋር ነው? ከኛ ጋር ነው ነው። እንደገና ሲወጣ አሁን አገልግሎቱን ጨርሶ ከምድር ሊያርግ ባለበት ሰዓት ምንድን ያላቸው እኔ አማኑኤል ነኝ ነው ያላቸው። እኔ ከእናንተ ጋር ነኝ። ይሄ ትልቅ መጽናናት ነው። የሚያስፈራን ነገር ይኖራል በዚህ ምድር ላይ የጌታ ኢየሱስ ክርስቶስ አማኞች ከሆንን ጌታ ከኛ ጋር ነው። ሊጠብቀን፣ ሊመራን፣ ሊያበረታታን ክፉውን ወደ በጎ ሊለውጥልን እና አስደናቂ የሆነ ምሪትን በህይወታችን እያደረገ ክርስትናችን እውነት እንደሆነ በሰዎች ሁሉ ፊት እንደ ፀሐይ ብርሃን ጽድቃችንን ሊያበራ ጌታ ኢየሱስ ክርስቶስ ከኛ ጋር ነው። ስለዚህ ለሰዎች ስለ ጌታ ስለ ኢየሱስ ክርስቶስ ለመናገር አንፍራ። ሰዎች ምን ይሉናል አንበል። ምክንያቱም ጌታ ኢየሱስ ከማ ጋር ነው? ከኛ ጋር ነው። ሰዎች ጌታ ኢየሱስ ከእነሱ ጋር ስላይደለ በጭንቀት ውስጥ ነው ያሉት አማኞች ያልሆኑ በታላቅ መከራ ውስጥ ነው ያሉት፣ በታላቅ ውጣ ውረድ ውስጥ ነው ያሉት፣ የአይምሮ ጭንቀት ውስጥ ነው ያሉት ማንኛውም ሰው ጌታ ኢየሱስ ክርስቶስን ያልተቀበለ ምክንያቱም በዚህ ምድር ላይ ሁለት አይነት መንገድ ብቻ ነው ያለው፣ አንድ የጌታ መንገድ፣ ሌላው የጥፋትና የሰይጣን መንገድ። በነዚህ መካከል መካከለኛ መሃል ሰፋሪ መንገድ የሚባል ነገር የለም። ስለዚህ የምናገኛቸው ሰዎች ጌታ ኢየሱስን ያላመኑ ከሆኑ ይሄ መልእክት ያስፈልጋቸዋል። የታላቁ ተልእኮ ለእኔና ለእናንተ የተሰጠን ለዚህ ነው። ይህንን በመናገራችን ደግሞ ብቻችንን አንሆንም በፍጹም ጌታ ኢየሱስ ከኛ ጋር ይሆናል ሰዎች ራሳቸው ይደነቃሉ እንዴት በድፍረት እንደዚህ ሊናገሩ ቻሉ እና በሚናገሩት ነገር ውስጥ የሆነ ብርሃን አለበት ጸጋ አለበት የሚጠቅም ነገር አለበት ብለው የእኛን ምክርና የኛን ምስክርነት የሚያደንቁ ነው የሚሆነው እና እግዚአብሔር አምላካችን የታላቁ ተልእኮ ተካፋዮች እንድንሆን እኔና እናንተን ባደረገበት ጊዜ እስካለም ፍጻሜ ከእናንተ ጋር ነኝ እንዳለ ከእኛ ጋር እንደሆነ አምነን የታላቁን ተልእኮ አገልግሎት ሰዎችን ወደ ክርስቶስ ኢየሱስ እንዲመጡ የመመስከርና የመጋበዝ ጸጋ በውስጣችን እንዲኖር እንዲንቀሳቀስ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን።